የዲደብሊው ዜና አመሰግናለሁ ልደት አንቺንም እንኳን ለእናቶች ቀን አደረሰሽ ማለት ተወዳለው ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ የሶማሊያ መዲና ሞቃዲሾ ትናንት ቅዳሜ በደረሰ የጎርፍ መጥለቅለቅ በትንሹ ሰባት ሰዎች መሞታቸውን የአካባቢው ባለሥልጣናት አስታወቁም ካለፈው አርብ ምሽት ጀምሮ ለአስር ሰዓታት ያለማቋረጥ ሲጥል የነበረው ኃይለኛ ዝናብ ያስከትለው ጎርፉ ከሁለት መቶ በላይ ሰዎችን ከመኖሪያ ቤታቸው አፈናቅለዋል በሱዳን የፈጥኖ ደራሽ ኃይሎች በብሔራዊ ጦሩ ቁጥጥር ስር ባለ እስር ቤት ላይ ባደረሱት የአየር ጥቃት 19 ሰዎች ተገደሉ። ትናንት ቅዳሜ ኤል ኦቦዬድ በተሰኘች ከተማ ላይ በድሮን ሳይፈጸም አልቀረም በተባለው ጥቃት ከተገደሉት በተጨማሪ 45 እስረኞች ተጎድተዋል። መነሻዋን ሊቢያ አድርጋ ስደተኞችን ጭና ወደ ጣሊያን ስትጓዝ የነበረች አነስተኛ ጀልባ 59 ሰዎችን ከአደጋ መታደጉን አንድ የጀርመን የሕይወት አድን ግብረሰናይ ድርጅት አስታወቀ። ድርጅቱ እንዳለው በጀልባዋ ላይ የነበሩ ሰዎችን ሲታደቅ ቀደም ብሎ ሁለት ህጻናትን ጨምሮ ሶስት ሰዎች በጀልባዋ ላይ እንዳሉ ሕይወታቸው ማለፉን አስታውቋል። ዩክሬን ከሩሲያ ጋር የተኩስ አቁም ንግግር ልታደርግ መሆኑን ፕሬዚዳንት ቮልዶሚር ዜሌንስኪ አስታወቁም። ሁለቱ ሀገራት ለሶስት ዓመታት የዘለቀውን ደም አፋሳሽ ጦርነት የተኩስ አቁም ለማድረግ የፊታችን ሐሙስ፣ የቱርኳ ኢስታንቡል ውስጥ ለመገናኘት ቀጥረው መያዙን ዜሌንስኪ ይፋ አድርገዋል። ጀርመን ከአጎራባች የአውሮፓ ሀገራት ተሻግረው የመጡ 19 ተገን ጠያቂዎችን ጨምሮ በርካታ ስደተኞችን ከድንበሯ መለሰች። እርምጃው በስደተኞች በስደተኞች ጉዳይ ላይ ጠንከር ያለ አቋም እንዳለው የተነገረለት አዲሱ የጀርመን መንግስት የመጀመሪያው ነው ተብሏል። ዜናውን በዝርዝር በሶማሊያ መዲና ሞቃዲሾ ትናንት ቅዳሜ በደረሰ የጎርፍ መጥለቅለቅ በትንሹ ሰባት ሰዎች መሞታቸውን የአካባቢው ባለስልጣናት አስታወቁም። ካለፈው አርብ ምሽት ጀምሮ ለአስር ሰዓታት ያለማቋረጥ ሲጥል የነበረው ኃይለኛ ዝናብ ያስከተለው ጎርፉ ከሁለት መቶ በላይ ቤተሰቦችን ከመኖሪያ ቤታቸው አፈናቅሏል። ከሟቾቹ ሁለቱ ሕጻናትና ሁለቱ ደግሞ ሴቶች ናቸው ተብሏል። በጎርፉ ዘጠኝ መኖሪያ ቤቶች ሙሉ በሙሉ ተጠራርገው ሲወሰዱ፣ በስድስት አውራ ጎዳናዎች ላይ ጉዳት መድረሱን የፈረንሳይ ዜና አገልግሎት ዘግቧል። የጎርፉን መከሰት ተከትሎ በርካታ ሰዎች ከቤታቸው መውጣት በማይችሉበት ሁኔታ ውስጥ ተይዘው እንደነበር ዘገባው አመልክቷል የተባበሩት መንግስታት ድርጅት ሪፖርት እንዳመለከተው ካለፈው የሚያዝያ ወር የመጀመሪያው ሳምንት ጀምሮ 45,000 ያህል ሶማሊያውያን በጎርፍ መጥለቅለቅ ጉዳት ደርሶባቸዋል ሶማሊያ በተደጋጋሚ በሚደርስባት የአየር ንብረት ለውጥ ሰለባ ስትሆን በጎርጎርሳውያኑ 2023 ለ100 ሰዎች እልፈትና ከአንድ ሚሊዮን ለሚልቁት ከቤት ንብረታቸው መፈናቀል ምክንያት የሆነ የጎርፍ መጥለቅለቅ ደርሶባት ነበር በሱዳን የፈጥኖ ደራሽ ኃይሎች በብሔራዊ ጦሩ ቁጥጥር ስር ባለ እስር ቤት ላይ ባደረሱት የአየር ጥቃት 19 ሰዎች ተገደሉ። ትናንት ቅዳሜ ኤል ኦቤድ በተሰኘችው ከተማ ላይ በድሮን ሳይፈጸም አልቀረም በተባለው ጥቃት ከተገደሉት በተጨማሪ 45 እስረኞች ተጎድተዋል። ጥቃቱ የፈጥኖ ደራሽ ኃይሎች ዳርፉር ውስጥ በሚገኘው የአቡ ሾክ የተፈናቃዮች መጠለያ ጣቢያ ተመሳሳይ ጥቃት ካደረሱ አንድ ቀን በኋላ የተፈጸመ ነው ተብሏል። በጥቃቱ 33 ሰዎች መገደላቸውን የእርዳታ ሰራተኞችን ጠቅሰው የፈረንሳይ ዜና አገልግሎት አጃንስ ፍራንስ ፕሬስ ዘግቧል። የተፈናቃዮች መጠለያ ጣቢያው በሳምንት ውስጥ በተደጋጋሚ የከባድ መሳሪያ ጥቃት ሰለባ መሆኑንም ነው ዘገባው ያመለከተው። የፈጥኖ ደራሹ ኃይል ባሳለፍነው ሳምንት ለስድስት ተከታታይ ቀናት የብሔራዊ ጦሩ ጠንካራ ይዞታ በሆነችው በምስራቃዊቷ የወደብ ከተማ ፖርት ሱዳን ላይ ብርቱ የድሮን ጥቃት ፈጽሟል። በጥቃቱ ግዙፍ የነዳጅ ማከማቻዎችን ጨምሮ በርካታ ወታደራዊና የሲቪል መሰረተ ልማቶች ላይ ውድመት ደርሷል። የሱዳን ብሔራዊ ጦር የተባበሩት አረብ ኤሚሬቶች ለፈጥኖ ደራሹ ኃይል የድሮውን ድጋፍ ትሰጣለች ሲል ይከሳል። የተባበሩት አረብ ኤሚሬቶች ግን ክሱን በተደጋጋሚ ውድቅ ስታደርግ ቆይታለች። መነሻዋን ሊቢያ አድርጋ ስደተኞችን ጭና ወደ ጣሊያን ስትጓዝ የነበረች አነስተኛ ጀልባ ከአነስተኛ ጀልባ ላይ 59 ሰዎችን ከአደጋ መታደጉን አንድ የጀርመን የሕይወት አድን የግብረ ሰናይ ድርጅት አስታወቀ። ድርጅቱ እንዳለው በጀልባዋ ላይ የነበሩ ሰዎችን ሲታደግ ቀደም ብሎ ሁለት ህጻናትን ጨምሮ ሶስት ሰዎች በጀልባዋ ላይ እንዳሉ ሕይወታቸው ማለፉን ገልጿል። የግብረሰናይ ድርጅቱ እንዳለው የፕላስቲክ ጀልባዋ በጣሊያኗ የላምፔዱሳ አቅራቢያ ስትንሳፈፍ ከታየች በኋላ ባደረገው የአውሮፕላን ቅኝት ስደተኞቹን መታደግ ችያለሁ ብሏል። በአደጋው የሞቱት ሁለቱ የሦስትና የአራት ዓመት ዕድሜ ያላቸው ህጻናት እንደሆኑ ነው ግብረ ሰናይ ድርጅቱ ያመለከተው። ለሁለቱ ህጻናት እልፈት የውሃ ጥም ምክንያት ሳይሆን እንዳልቀረ የጠቀሰው የግብረሰናይ ድርጅቱ የሟቾቹን አስክሬን መረከቡን አመልክቷል። ከሟቾቹ አንዱ ስደተኛ ግን ባህር ውስጥ ሰጥሞ መሞቱ ነው የተጠቀሰው። ከምዕራባዊ ሊቢያ ባለፈው ረቡዕ ሳትነሳ አልቀረችም የተባለችው ጀልባዋ አቅጣጫ አንስታ ለቀናት ባህር ላይ ስትንሳፈፍ መቆየቷ ነው በዘገባ የተመለከተው። ከጀልባዋ በህይወት የተረፉ ስደተኞችም ወደ ላምፔዱሳ ደሴት መወሰዳቸውን የሮይተርስ ዘገባ አመልክቷል። ይህ ዶችቬለ ነው። ዩክሬን ከሩሲያ ጋር የተኩስ አቁም ንግግር ልታደርግ መሆኑን ፕሬዚዳንት ቮሎዶሚር ዜሌንስኪ አስታወቁም። ሁለቱ ሀገራት ለሶስት ዓመታት የዘለቀውን የደም አፋሳሽ ጦርነት የተኩስ አቁም ለማድረግ የፊታችን ሐሙስ በቱርኳይ ኢስታንቡል ውስጥ ለመገናኘት ቀጠሮ መያዙን ዜሌንስኪ ይፋ አድርገዋል። የዜሌንስኪ የተኩስ አቁም ንግግር ሊደረግ ነው የሚለው ሐሳባቸው የተሰማው የሩሲያው ፕሬዚዳንት ቭላዲሚር ፑቲን የፊታችን ሐሙስ ግንቦት 7 ቀን 2017 ዓ ም የተኩስ አቁም ንግግር እቅድ ይፋ ማድረጋቸውን ተከትሎ ነው። ቮሎዶሚር ዜሌንስኪ በዛሬው መግለጫቸው በመጨረሻም ሩሲያ ጦርነቱን ለማብቃት ፍላጎት ማሳየቷ በበጎ ጎኑ ይወሰዳል ብለዋል። ሁለቱ ሀገራት ወደ አስከፊው ጦርነት ከገቡ ከጎርጎርሳዊ 2022 ወዲህ ፊት ለፊት ተነጋግረው አያውቁም። አሁን የሀገራቱ የመገናኘት ዜና ከመሰማቱ አስቀድሞ ዩክሬንና አጋሯ የአውሮፓ ህብረት የተኩስ አቁሙ ለ30 ቀናት የጸና እንዲሆን ይሻሉ። የሩሲያው ፕሬዝዳንት ቭላድሚር ፑቲን ግን በዚህ ጉዳይ ላይ መልስ አልሰጡም። የሁለቱን አገራት የተኩስ አቁም ንግግር ለማስተናገድ ብርቱ ፍላጎት እንዳላት ቱርክ ስትገልጽ፣ የአውሮፓ ህብረትን ጨምሮ በርካታ ምዕራባውያን ሀገራት ንግግሩ ውጤታማ እንዲሆን ከወዲሁ ግፊት ማድረግ ጀምረዋል። ጀርመን ከአጎራባች የአውሮፓ ሀገራት ተሻግረው የመጡ 19 ተገን ጥያቄዎችን ጨምሮ በርካታ ስደተኞችን ከድንበሯ መለሰች። እርምጃው በስደተኞች ጉዳይ ላይ ጠንከር ያለ አቋም እንዳለው የተነገረለት አዲሱ የጀርመን መንግስት የመጀመሪያው ነው ተብሏል። መራሄ መንግስት ፍሬድሪክ ሜርስ የሚመሩት አዲሱ መንግስት ስልጣን በተረከበ በሁለት ቀናት ውስጥ ጀርመን የምትዋሰንባቸው ድንበሮች ቁጥጥር ሲያጠናክር በዚሁ የተገን ጥያቄ ያቀረቡ 19 ስደተኞች ጥያቄ ውድቅ መደረጉን ቢልድ አም ዞንታግ የተሰኘው የጀርመን ጋዜጣ ዘግቧል። ባለፉት የሐሙስና አርብ ቀናት ብቻ በሁሉም የድንበር አካባቢዎች ወደ ጀርመን ለመግባት ከሞከሩ 365 ሰነድ አልባ ስደተኞችና ተገን ጠያቂዎች መካከል 19 ተገን ጠያቂዎችን ጨምሮ 305 ስደተኞች ጀርመን እንዳይገቡ ተከላክለዋል። የተገን ጥያቄ ካቀረቡ ስደተኞች ውስጥ ለጥቃት የተጋለጡ ናቸው የተባሉ አራት ሰዎች ጥያቄያቸው ተቀባይነት አግኝተው ወደ ሀገር ውስጥ እንዲገቡ ተደርገዋል። የተገን ጥያቄዎችና የስደተኞች ጥያቄ ውድቅ ለመደረጉ ሕገወጥ ቪዛና የተጭበረበሩ የጉዞ ሰነዶች ይዘው በመገኘታቸው ነው ተብሏል። ጀርመን በሁለት ቀናት ጥብቅ የድንበር ቁጥጥሯ ተመላሽ ከተደረጉ ስደተኞችና ተገን ጥያቄዎች በተጨማሪ አስራ አራት ህገወጥ የሰዎች አዘዋዋሪዎችን በቁጥጥር ስር አውላለች። በተጨማሪ በሌሎች 48 ሰዎች ላይ የመያዣ ትእዛዝ መውጣቱን ያመለከተው ዘገባ የግራ ቀኝና የቀኝ አክራሪ አስተሳሰቦችን ጨምሮ አክራሪ የእስልምና አስተምህሮ ይዘው ይንቀሳቀሱ ነበር የተባሉ ዘጠኝ ግለሰቦች በቁጥጥር ስር መዋላቸውን ዘገባው አመልክቷል። ይህ ዶቸቨለ ነው። ዜናውን ለማብቃት ርዕሶቹን አንድ አፍታ ልአስታውሳችሁም በሶማሊያ መዲና ሞቃዲሾ ትናንት ቅዳሜ በደረሰ የጎርፍ መጥለቅለቅ በትንሹ ሰባት ሰዎች መሞታቸውን የአካባቢው ባለስልጣናት አስታወቁ። ዩክሬን ከሩሲያ ጋር የተኩስ አቁም ንግግር ልታደርግ መሆኑ ፕሬዚዳንት ቮሎዶሚር ዜሌንስኪ አስታወቁ። ጀርመን ከአጎራባች የአውሮፓ ሀገራት ተሻግሮ የመጡ 19 ተገን ጥያቄዎችን ጨምሮ በርካታ ስደተኞችን ከደንበሯ መለሰች። ዜናው በዚሁ አበቃ። ጤና